በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፎዋል። በጌታ የተወደዳችሁ ውድ የእግዚአብሔር ልጆች በክርስቶስ ኢየሱስ ስም ሰላምላችኋለሁ። ዛሬም እንደገና በእግዚአብሔር ጸጋ ዙፋን ፊት ቀርበን ይህንን የከበረውን የእግዚአብሔርን ቃል ጥልቅ ምስጥር እንድንመለከት እግዚአብሔር የከበረ ዕድል ስለሰጠን የእግዚአብሔር የአምላካችን ስም የተመሰገነ ይሁን። ባለፈው ጊዜ ሳንቋጨው ያቋረጥነው የእግዚአብሔርን ሕግ ማንነትና ምንነት ጥናታችንን ዛሬ የምንቀጥል ይሆናል። ስለዚህ ወደዚህ ቀጣይነት ወዳለው ጥናት ከመግባታችን በፊት ራሶቻችንን ዝቅ በማድረግ በጸሎት እንጀምራለን። የዓለማት ሁሉ ፈጣሪ የልጆችህን እንባ የምታብስ በመልካም የምትመራቸው መልካምንና ክፉን የምትገልጽላቸው አምላክ ስምህ ለዘላለም ይባረክ። በዚህም ሰዓት በፊትህ እንገኛለን። እንደ ባለጸግነት መጠን ለልባችን የልብህን በመናገር እረፍትና ሰላም ካንተ ዘንድ እንድሆንልን ፈቃድ ይሁን። ጸሎታችንን ስለ ሰማህ እናመሰግንሃለን። በጌታችን በኢየሱስ ክርስቶስ ስም አሜን። ባለፉት ሁለት ክፍለ ጊዜዎቻችን ላይ ስለ እግዚአብሔር ሕግ ጠቅለል ያሉ ሐሳቦችን እንዲሁም ደግሞ ዝርዝር ሐሳቦችን በመመልከት ቆይታ አድርገናል። ዛሬም በአንዳንድ ሰዎች አስተሳሰብ ላይ የሚንጸባረቀውን የተሳሳተ ድምዳሜና ግምት መጽሐፍ ቅዱስ እንዴት እንደሚያወግዝ ከመጽሐፍ ቅዱሶቻችን ሐሳቦችን የምንመለከት ይሆናል። አንዳንድ ሰዎች ሲናገሩ ሕግ አያስፈልግም ወንጌል ከመጣ በኋላ ብሎ ይላሉ። ሕግና ወንጌል ምንድን ነው? ሕግ ምንድን ነው? ወንጌል ምንድን ነው? መጽሐፍ ቅዱስ ሲናገር ወንጌል ማለት የምሥራችን እንደሆነ ይናገራል። የምሥራች የተባለው ጌታ ኢየሱስ ክርስቶስ በቤተልሔም ከተማ የተወደደ ደስ የተወለደ ዕለት ዛሬ የምሥራች ልነግራችሁ መጥቻለሁ። በቤተልሔም ከተማ መድኃኒት የሆነ ይሱም ጌታ ኢየሱስ ክርስቶስ ተወልዶላችኋል ተብሎ ለእረኞች ተነገራቸው። ወንጌል ማለት ጌታ ኢየሱስ ክርስቶስ ማለት ነው። ስለዚህ ወንጌልን ከእግዚአብሔር ሕግ ወይም ደግሞ ከሕግ ለይተን ለማስቀመጥ መሞከር ማለት ፈጽሞ ሊሆን የማይችልን ሙከራ መሞከር ነው። ስለ ሕግም በምናነሳበት ጊዜ ሕግ ምንድነው? የእግዚአብሔር የባሕሪ መገለጫ ነው ብለን ተመልክተናል። እግዚአብሔር ስለ ሕጉ በሚናገርበት ጊዜ ነፃ የሚያወጣ ፍጹም ሕግ ብሎ በያይቆብ ምዕራፍ 1 ከቁጥር 25 ጀምረን በምንመለከትበት ጊዜ ተናግሮታል። እሱ ብቻም አይደለም በሮሜ ምዕራፍ 10 ቁጥር 4 ላይ የሚያምኑ ሁሉ ይጽድቁ ዘንድ ክርስቶስ የሕግ ፍጻሜ ነው ብሎ ተናግሯል። ክርስቶስ ራሱ የሕግ ፍጻሜ፣ የሕግ መደምደሚያ፣ የሕግ ቁንጮው ጌታ ኢየሱስ ክርስቶስ እንደሆነ ሌላው ደግሞ ጌታ ኢየሱስ ክርስቶስ ስለ ራሱ በምናገርበት ጊዜ እኔ እውነት፣ ሕይወት፣ መንገድ ነኝ። እውነት እግዚአብሔር ነው። ኢየሱስ እውነት ነው። እንዲሁም ደግሞ የእግዚአብሔር ትእዛዛት እውነት እንደሆኑ ባለፈው ክፍላችን ላይ ተመልክተናል። ስለዚህ በእነዚህ ሐሳቦች ላይ ተመስርተን የእግዚአብሔር ሕግና ወንጌል እንዴት የተጣመሩ ነገሮች እንደሆነ በዚህ ጥናታችን ላይ የምንመለከት ይሆናል ማለት ነው። ድነት በእርግጥ በሕግ ሳይሆን በእምነት አማካይነት የምሰጥ የጸጋ ስጦታ ነው። ኤፌሶን ምዕራፍ 2 ቁጥር 8 ላይ በጸጋ ድናችኋልና ማንም እንዳይመካ ከሥራ አይደለም ብሎ ይሞግተናል። ማንኛውም የሕግ ሥራ፣ ማንኛውም የተመሰገነ ጥረት፣ ማንኛውም መልካም ሥራ ብዙም ቢሆን ጥቂት መሥዋዕትነት የተከፈለበት ቢሆን ወይም ባይሆን ኀጢአተኛውን በምንም መንገድ አያጸድቀውም። ፈጽሞ መልካም ሥራ ሰውን ወደ ድነት፣ ወደ ሕይወት፣ ወደ ክርስቶስ መንግሥት ሊያስገባው አይችልም። ቲቶስ ምዕራፍ ሦስት ቁጥር አምስትና። ሮሜ ምዕራፍ 3 ቁጥር 20 ላይ ማንም ጻድቅ የለም ሁሉም የእግዚአብሔር ክብር የጎደለው እንደሆነ መጽሐፍ ቅዱሳችን ይናገራል። በመጽሐፍ ቅዱስ ውስጥ በሕግና በወንጌል መካከል ፍጹም መስማማት አለ። አንዱ ሌላውን ይደግፋል። በእነዚህ በሕግና በወንጌል መካከል ስላለው ግንኙነት የበለጠ ጥናታችን እያደረግን ወደፊት እንቀጥላለን። እስቲ ሕግና እና ወንጌል ከሲና በፊት ወይም ደግሞ የእግዚአብሔር ሕግ በሲና ከመሰጠቱ በፊት እንዴት ዐይነት ግንኙነት ነበራቸው የምለውን እንመልከት። አዳምና ሔዋን ኀጢአት በሠሩ ጊዜ በደል፣ ፍርሃትና ችግር ምን እንደሆነ ተማሩ። ይህንን በዘፍጥረት ምዕራፍ 3 ከቁጥር ዐሥር ላይ እንመለከታለን። እግዚአብሔር ለችግራቸው መልስ የሰጠ በደለኛ ያደረጋቸውን ሕግ በመሻር ወይም ደግሞ ከንቱ በማድረግ አልነበረም ነገር ግን ነገር ግን ከእርሱ ጋር ወደ መጀመሪያው ኅብረትና ወደ መታዘዝ ስለመመለስ ወንጌልን ሰጣቸው። ሕግን በመሻር ሳይሆን ሕግ ባለበት ወንጌል ተጨምሮ መጣላቸው። ይህ ወንጌል አንድ ቀን መጥቶ በክፉ ላይ ድልን የሚቀዳጀው በሚቀዳጀው የሴቲቱ ዘር በሆነው በአዳኙ አማካይነት የሚገኘውን የድነት ተስፋ ይዟል። ዘፍጥረት ምዕራፍ 3 ቁጥር 15 ላይ ጌታ ኢየሱስ ክርስቶስ የሆነው ወንጌል የሆነው እውነት የሆነው አዳኝ የሆነው መጥቶ እነዚህን በኀጢአት የወደቁትን ሊያድናቸው እንደሚችል ወንጌል ተሰበከላቸው። እግዚአብሔር እንደሚያከናውኗቸው ያዘዛቸው እንዲያከናውኗቸው ያዘዟቸው የመሥዋዕት ሥርዓቶች ስለ ስርየት ጠቃሚ የሆነ ትምህርት አስተማሯቸው። ስርየት የሚገኘው ደም ሲፈስም ያውም በአዳኙ ሞት መሆኑን አስተማራቸው። የእንስሳ መሥዋዕት በእነሱ ፋንታ በመሞት የሚያስ ስራ የውን አዳኙን እንደሚወክል በማመን የኀጢአት ይቅርታን አገኝ። ምክንያቱም በጸጋው ድነዋልና። ይህ የወንጌል ተስፋ ለሰብአዊ ዘር የተሰጠው ዘላለማዊ የእግዚአብሔር የጸጋ ቃል ኪዳን ማዕከል ሆነ። ዘፍጥረት ምዕራፍ 12 ከቁጥር 1ና እስከ 3 ድረስ እንዲሁም ደግሞ ዘፍጥረት ምዕራፍ 15 ከቁጥር 4ና 5 አልፎ ዘፍጥረት ምዕራፍ 17 ከቁጥር 1 እስከ 9። ለእግዚአብሔር ሕግ ከመታዘዝ ጋር የቀረበ ግንኙነት ነበረው። ለምሳሌ በዘፍጥረት ምዕራፍ 18 18 19 በምናነብበት ጊዜ የእግዚአብሔርን ሕግ መታዘዝ፣ የእግዚአብሔርን ፈቃድ መጠበቅ ከእግዚአብሔር ጋር ያለንን ግንኙነት እንዴት እንደሚያጠብቅ በዛ ቦታ ላይ እንመለከታለን። የእግዚአብሔር ቃል ኪዳን ዋስትናው የወንጌል ማዕከል የሆነው ከዓለም ፍጥረት ጀምሮ የታረደው በግ የእግዚአብሔር ልጅ ነበረ። ዮሐንስ ራእይ ምዕራፍ 13 ከቁጥር 8 ላይ የእግዚአብሔር ጸጋ ሥራውን የጀመረው አዳምና ሔዋን ኀጢአት እንደሠሩ ወዲያው ነበር። ዳዊት የእግዚአብሔር ምህረት ግን የእግዚአብሔር ምህረት ግን ከዘላለም እስከ ዘላለም በሚፈሩት ላይ ጽድቁም በልጅ ልጆች ላይ ነው፣ ቃል ኪዳኑን በሚጠብቁ ትእዛዛቱንም ያደርጉ ዘንድ በሚያስቡ ላይ ነው ብሏል። መዝሙር 103 ቁጥር 17 እና 18 ላይን ሀሳብ እናገኛለን። እንግዲህ ከሲና በፊት ወንጌልና ሕግ እንዴት እንደተቀናኙ እንዴት እንደታረቁ በዚህ ሀሳብ ተመልክተናል። እግዚአብሔር አስቀድሞ ለአዳምና ለሔዋን በኃጢአት በወደቁ ጊዜ ሕጉን እንደ መሻር ሕጉን እንዳላስፈላጊ ነገር እንደ ማንሳት ምንድን ነው የሰጣቸው? ወንጌልን ሰጣቸው። ያ ወንጌል ምንድን ነው? ክርስቶስ መጥቶ ከኀጢአታቸው ሊያድናቸው እንደሚችል አረጋገጠላቸው። ያልነው ቃል ኪዳን እግዚአብሔር ለአብርሃም ሲያረጋግጥለት ኪዳንን በዘርህና በእኔ መካከል አጸናለሁ ብሎ ተናገረ። ያ የእግዚአብሔር ቃል ኪዳን የወንጌልን ምስክርነት የእግዚአብሔርን ተስፋ የኢየሱስ ክርስቶስን መገለጥና ለሰው ልጆች ኀጢአት ራሱን አሳልፎ እንደሚሰጥ የሚያበስር ታላቅ ዜና ነበረ። ከዛ ከህ ከሲና በኋላ ሕግና ወንጌል እንዴት ተገናኙ? ከሲና በኋላ ሕግና ወንጌል ያላቸው ግንኙነት ምንድን ነው? የምለውን ደግሞ ስንመለከት በአስርቱ ትእዛዛት እና በወንጌል መካከል ያለው ግንኙነት የቅርብ ግንኙነት የሕግንና የወንጌልን ጥምረት የበለጠ ያጎለዋል። ለምሳሌ የሕግ መግቢያው እግዚአብሔር አዳኝ እንደሆነ ይገልጻል። ዘጸአት ምዕራፍ 20 ቁጥር 1 ላይ የአስርቱ ትእዛዛትን አዋጅ ተከትሎ እግዚአብሔር የእስራኤልን ልጆች የእርሱን የሚያድን ጸጋ እንደሚያመለክቱ የሚያመለክቱ መሥዋዕቶች የሚቀርቡበትን መሠዊያ እንዲያቆሙ አዘዛቸው። እግዚአብሔር ከሕዝቡ ጋር የሚያድርበትንና የእርሱን በረከቶች የሚካፈልበትን ኀጢአታቸውን ይቅር የምልበትን የቤተ መቅደስን ሥራ በተመለከተ አብዛኛውን ሜዳይ ሥርዓት ክፍል የሰጠው በሲና ተራራ ላይ ነበረ። ዘጻት ምዕራፍ 24 ቁጥር 9 እስከ 13 9 እስከ 31ን ልናነብ እንችላለን። እነዚህ ከሲና በፊት የነበሩ ቀላል የመስዋዕት ሥርዓቶች መገለጫዎች እንደ ጥላ ይገልጹ የነበሩት ኀጢአተኞችን የሚያድናውን የክርስቶስን የማማለስ ሥራና የእግዚአብሔርን ሕግ ሥልጣንና ቅድስና ማረጋገጫ ነበረ። የቤተ መቅደስ አገልግሎቶች እያንዳንዱ ገጽታ አዳኙን ይወክላል። ይደሙ የነበሩ መሥዋዕቶች ሰብአዊ ዘርን ከሕግ ኩነኔ ወደሚያድነው የእርሱ የስርየት ሞት የሚያመለክቱ ነበሩ። ትእዛዛቱ አስርቱ ትእዛዛት ማለት ነው። በታቦቱ ውስጥ በተደረጉ ጊዜ ሜዳዊ ሥርዓቶች የእግዚአብሔር ከሰጣቸው ሕዝባዊ ደንቦች ጋር በሕግ መጽሐፍ ውስጥ ተጽፈው ከኪዳኑ ታቦት አጠገብ በሕዝቡ ላይ ሊመሰክሩባቸው ተቀምጠው ነበረ። ዘዳግም ምዕራፍ 31 ቁጥር 26 ላይ ኃጢአት በሰሩ ጊዜ ይህ ሁሉ ምስክር ኃጢአት በሰሩ ጊዜ ሁሉ ይህ ምስክር ድርጊታቸውን በመኮነን ከእግዚአብሔር ጋር ለመታረቅ ማድረግ ያለባቸውን ዝርዝር መስፈርቶችን ይሰጣቸው ነበር ከሲና ጀምሮ እስከ ክርስቶስ ሞት ድረስ ሕግ ተላላፊዎች ተስፋን ይቅርታንና መንጻትን ያገኙ የነበሩት በቤተ መቅደስ አገልግሎት ሜዳይ ሕግ ውስጥ በተገለጸው ወንጌል በነበራቸው እምነት ነበር። ስለዚህ ከሲና ተራራ በኋላ ሕግና ወንጌል ያላቸው ግንኙነት ምን ዓይነት ነበር? በአገልግሎት ሥርዓቶች፣ በመሥዋዕት ሥርዓቶች ውስጥ ክርስቶስ ለሰው ልጆች ኃጢአት ራሱን አሳልፎ እንደሚሰጥ የሚገልጽ ማብራሪያን ይሰጡ ነበር። ዛሬስ ሕግና ወንጌል ከመስቀል በኋላ ከክርስቶስ መስቀል በኋላ ያላቸው ግንኙነት ምን ይመስላል? ብዙ ክርስቲያኖች እንደተመለከቱት የክርስቶስ ሞት ሜዳዊ ሥርዓቶችን የደመሰሰ ሲሆን የአስርቱ ትእዛዛት ጠቀሜታ ግን ቀጣይነት ያለው መሆኑን መጽሐፍ ቅዱስ አረጋግጧል። እስቲ እነዚህን ሥርዓቶች እነዚህን የመጽሐፍ ቅዱስ ክፍሎች እንመልከት ሜዳዊ ሥርዓቶችና ወይም ደግሞ የመተዳደሪያ ስርዓቶችና አስርቱ ትእዛዛት እንዴት ባለ ሁኔታ ቀጣይነትን እንዳገኙና እንደተቋረጡ ለመግለጽ አንድ ሜዳዊ ሥርዓትን በተመለከተ ክርስቶስ በሞተ ጊዜ የመሥዋዕት ሥርዓት የሚወክለውን ትንቢታዊ ምልክት ወደ ፍጻሜ ያመጣው። ጥላው ከአካል ጋር ስለ ተገናኘ ሜዳዊ ሥርዓት ወደ ፍጻሜ መጣ። የመሲሁ ሞት መሥዋዕትና ቁርባንን ያስቀራል። ዳንኤል ከብዙ ሚእት ዓመታት በፊት ይህንን ትንቢት ተናግሮ ነበር። ዳንኤል ምዕራፍ 9 ቁጥር 27 ላይ ክርስቶስ የሞተ ጊዜ የቤተ መቅደሱ መጋረጃ ከሰብአዊ ኃይል ውጭ በሆነ ሁኔታ ከላይ እስከታች ተቀዶ ነበር። ማቴዎስ ወንጌል ምዕራፍ 27 ቁጥር 51። ይህም የቤተ መቅደስ አገልግሎት መንፈሳዊ ጠቀሜታ ወደ ፍጻሜ መምጣቱን ያመለክት ነበረ። ምንም እንኳን ሜዳዊ ሕግ ከክርስቶስ ሞት ከክርስቶስ ሞት በፊት ጠቃሚ ሚና ቢኖረውም ሊመጡ ስላሉ ነገሮች ጥላ ሆኖ ብቻ ነበር ያገለግለ ነበር። ስለዚህ እነዚህ ነገሮች ጉድለቶች፣ የራሱ የሆነ ጉድለት ነበረበት። ጉድለት ነበረበት። አገልግሎቱ ጊዜያዊ ስለነበር የመታደስ ዘመን እስኪመጣ ድረስ ያውም ክርስቶስ እንደ እውነተኛ የእግዚአብሔር በግ እስከሞተበት ጊዜ ድረስ በግ እግዚአብሔር ሕዝብ ላይ ተጭኖ ነበር። እግዚአብሔር በክርስቶስ ሞት ከሕዝቡ ጫንቃ ላይ ያወረደው ሸክም በቤተ መቅደስ ውስጥ ይደረጉ የነበሩ የመሥዋዕት ሥርዓቶች ሕዝብን ከማንጻት ይልቅ ለሕዝብ የሚጨቁን ቀንበር ሆነው ቈይተው ነበረ። በክርስቶስ ሞት ሜዳዊውን ሕግ ሥልጣን ወደ ፍጻሜ አመጣው። የእርሱ ሥርየት የሥርየት መሥዋዕት ለኀጢአት ሁሉ ይቅርታን ሰጠ። ይህ ድርጊት በእኛ ላይ የነበረውን የሚቃወመንንም በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱንም በመስቀል ጠርቆ ከመንገድ አስወግዶታል። ቆላስያስ ምዕራፍ 2 ቁጥር 14 ላይ እንዲሁም ደግሞ ዘዳግም ምዕራፍ 31 ቁጥር 26 ላይ። ከዚያ በኋላ በማንኛውም መንገድ ቢሆን ኀጢአትን ማስወገድ ወይም ሕሊናቸውን ማንጻት ያልቻሉትን እነዚያን በከፍተኛ ጥንቃቄ ይደረጉ የነበሩትን ሥርዓቶችን የማከናወን አስፈላጊ አልነበረም። እነዚህ ሊመጡ ስላሉ ነገሮች ጥላ ናቸው። ቆላሴስ ምዕራፍ 2 ቁጥር 17 ላይ እነዚህን ጥላ የሆኑትን ውስብስብ መስፈርቶቻቸውን የምግብና የመጠጥ ስጦታዎችን፣ የተለያዩ በዓላትን ማክበር፣ ለምሳሌ ፋሲካ፣ ጴንጤቆስጤ ወዘተ፣ አዲስ ጨረቃ ወይም ሜዳዊ ሰንበቶችን መጠበቅን ስለሚጠይቁ ሜዳዊ ሥርዓቶች መጨነቅ የሚያስፈልገን አልሆኑም። ከዚህ በኋላ ስለ እነዚህ ነገሮች የበለጠ ማወቅ ካስፈለገን ቆላሴስ ምዕራፍ 2 16 ላይ ስለ እነዚህ ስለ በዓላቶች፣ ስለ ሰንበቶች፣ ስለ ቀናት ስለ ስርዓቶች የምናገሩ ናቸው። እነዚህ ስለ አስርቱ ትእዛዛት የምናገሩበት ምን ምነት አግባብ የላቸውም። እንዲሁም ደግሞ ዕብራውያን ምዕራፍ ዘጠኝ ቁጥር 10 ላይ እነዚህ ሊረቡን ሊረዱን የማይችሉ ሊጠቅሙን የማይችሉ ወደ ድነት ሊያቀርቡን የማይችሉ በክርስቶስ ተፈጻሚነት ያገኙ ትእዛዛት በክርስቶስ ሞት ተፈጻሚነትን አግኝተው ሁለተኛው አስርቱ ትእዛዛትና መስቀልን እንመልከት። አስርቱ ትእዛዛት በመስቀሉ ጊዜ ወይም ደግሞ ከመስቀሉ ወዲህ እንዴት ባለ ሁኔታን ተፈጻሚነትን አግኝተዋል? የክርስቶስ ሞት የሜዳዊውን ሕግ ሥልጣን ወደ ፍጻሜ ሲያመጣ የአስርቱ ትእዛዛት ሥልጣን መሠረተ ሙሉ በሙሉ አስርቱ ትእዛዛት በጽናት ተቋቋሙ። ክርስቶስ የሕግን እርግማን በማስወገድ አማኞችን ከኩነኔው ነፃ አወጣቸው። እርሱ ይህንን ማድረጉ መርሆቹን እንድንጥስ ነፃነት በመስጠት ሕግን ሽሎታል ማለት አይደለም። ሕግን የሕግን ዘላለማዊነት በተመለከተ የተትረፈረፈ የመጽሐፍ ቅዱስ ምስክር እንደዚህ ዓይነቱን ምስ አመለካከት ያፈርሳል። ካልቪን እንዲህ ብሏል፣ የክርስቶስ መምጣት ከሕግ ሥልጣን ነፃ አውጥቶናል ብለን ማሰብ የለብን የእውነተኛና የቅዱስ ሕይወት ሕግ ስለሆነ እንደ እግዚአብሔር ፍትሕ ሁሉ የማይለወጥ መሆን አለበት ብሎ ተናግሯል ጳውሎስ በመታዘዝና በመታዘዝና በሚያድን ጸጋ መካከል የጸጋ ወንጌል መካከል ያለውን ግንኙነት እንዲህ ገልጾታል አማኞች የተቀደሰ ሕይወት እንዲኖሩ በመጥራት ራሳቸውን ለእግዚአብሔር የጽድቅ የጦር ዕቃ አድርገው እንዲያቀርቡ ኀጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁም ብሎ ተናግሯል ሮሜ ምዕራፍ ስድስት ከቁጥር 13 ና 14 ላይ ስለዚህ ክርስቲያኖች ድነትን ለማግኘት ሕግን አይጠብቁም። እንደዚህ ለማድረግ የሚሞክሩ ራሳቸውን የከፋ የኃጢአት ባርነት ውስጥ ያስገባል። አንድ ሕግ አንድን ሰው ከኩነኔው ከኩነኔም ሆነ ከኃጢአት ኃይል ሊያድነው ስለማይችል ያ ሰው ከሕግ በታች እስካለ ድረስ ከኃጢአት ግዛት በታችም ነው። ነገር ግን እነዛ ከጸጋ በታች ያሉ ከኩነኔ ነፃ መውጣትን ብቻ ሳይሆን የሚያሸንፉበትንም ኃይብ ይቀበላሉ። ስለዚህ ኃጢአት አይገዛቸውም። ማለት ሮሜ ምዕራፍ 6 ቁጥር አራት ላይ ጳውሎስ አክሎ እንዲህ አለ የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነው። ሮሜ ምዕራፍ 10 ቁጥር 4 ላይ ስለዚህ እያንዳንዱ በክርስቶስ የሚያምን እርሱ ጽድቅ የሚያገኝበት መንገድ እርሱ ጽድቅ የሚገኝበት መንገድ በመሆን የሕግ ፍጻሜ መሆኑን ይገነዘባል። ክርስቶስን ማለት ነው። እኛ በራሳችን ኀጢአተኞች ነን፣ ነገር ግን በክርስቶስ ኢየሱስ በተቈጠረልን ጽድቅ ጻድቃን ነን። ሆኖም ከጸጋ በታች መሆን አማኞች ጸጋ እንዲበዛ በኀጢአት አይቀጥሉ ሮሜ ምዕራፍ ስድስት ቁጥር አንድ ላይ ጸጋ ኀጢአትን ለመሥራት ፈቃድን አይሰጣቸውም። በተቃራኒው ግን ጸጋ መታዘዝና በኀጢአት ለድልን በመቀዳጀትን የሚያስችላቸውን ኃይል ይሰጣል። ሮሜ ምዕራፍ ስምንት ቁጥር አንድ እንዲህ ይላል ስለዚህ እንደ መንፈስ ፈቃድ እንጂ እንደ ሥጋ ፈቃድ በማይመላለሱ በክርስቶስ ኢየሱስ ላሉ ኩነኔ የለባቸው። ይህ ነው የመጽሐፍ ቅዱስ ማረጋገጫ። የክርስቶስ ሞት የሕግን ዓለም አቀፋዊ ሥልጣን በመደገፍ ሕግን አጎላው። አስርቱ ትእዛዛት የሚለወጡ ቢሆን ኖሮ እርሱ መሞት አያስፈልገውም ነበር። ነገር ግን ይህ ሕግ ፍጽምና ፍጹምና የማይለወጥ ስለሆነ እርሱ የበየነውን የሞት ቅጣት ለመክፈል ሞት አስፈለገ፣ መሞት አስፈለገ። የእሱን አስደናቂ መሥዋዕት የሚቀበሉ ሁሉ የዘላለምን ሕይወት እንዲያገኙ በማስቻል ክርስቶስ ይህንን ጥያቄ በመስቀል ላይ በመሞት ሙሉ በሙሉ አሟላ። እንግዲህ ለእግዚአብሔር ሕግ መታዘዝ የሚያስፈልገን ለምንድን ነው? ሰዎች በመልካም ሥራቸው ድነትን ማግኘት አይችሉም። መታዘዝ በክርስቶስ የዳኑ የሚያፈሩት የጽድቅ ፍሬ ነው። በተለይ በመስቀል ላይ በተገለጸው በእርሱ አስደናቂ ጸጋ አማካኝነት እግዚአብሔር ሕዝቡን ከኃጢአት ቅጣትና እርግማን ነፃ አውጥቷቸዋል። ምንም እንኳን ኃጢአተኞች ቢሆኑ ክርስቶስ የዘላለምን ሕይወት ሊሰጣቸው የራሱን ሕይወት ሰጠ። የእግዚአብሔር የተትረፈረፈ ፍቅር በተናዛዡ ሕይወት ውስጥ ተትረፍድፎ በተሰጠው ተትረፍድፎ በተሰጠው የጸጋ ኃይል አማካይነት ራሱን በፍቅር መታዘዝ የሚገልጸውን ምላሽ ይቀሰቅሳል። ክርስቶስ ለሕግ ዋጋ እንደሚሰጥና የመታዘዝን በረከቶች የሚያስተውሉ አማኞች ክርስቶስን የመሰለ ሕይወትን ለመኖር በጽኑ ይነቃቃሉ። እንግዲህ ወገኖች፣ የእግዚአብሔር ሕግ እንደዚህ ባለ ሁኔታ እኛን ከእግዚአብሔር ፈቃድ ጋር የሚያስነሳስርን ነው ማለት ነው። ክርስቶስና ሕግን በምንመለከትበት ጊዜ ክርስቶስ ሕግን እንዴት ተናገረ? አጎላው እንጂ አልሻረውም። በመስቀሉም ቢሆን በሕይወቱ ጌታ እንዲነው የተናገረው የማቴዎስ ወንጌል ምዕራፍ 5 ቁጥር 18 ላይ እውነት እውነት ላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት ይወጣ ወይም አንዲት ነጥብ ከቶ አታልፍም፣ ሁሉ እስኪፈጸም ድረስ። የእግዚአብሔር ሕግ ዋና ዓላማ ሁል ጊዜ በአእምሯችን ውስጥ መጠበቅ እንዳለበት ክርስቶስ በጽኑ አሳስቧል። ያው እግዚአብሔር አምላኬን በፍጹም ልቤ፣ በፍጹም ነፍስ፣ በፍጹም ሐሳቤ እንድትወድና ባልንጀራህን እንደ ራስህ እንድትወድ ነው በማለት ተናገረ። ለምንድን ነው ሕግን የምንጠብቀው? ሕግን መጠበቅ የእግዚአብሔርን ፈቃድ የምናውቅበት የምንገልጽበት መንገድ ነው። ከልባችን ስንታዘዘው ለክርስቶስ እንኖራለን። የማንታዘዝ ስንሆን ለክርስቶስ አንኖርም፤ የክርስቶስ ልጆችም ልንሆን አንችልም ማለት ነው። ምክንያቱም ክርስቶስ ምን ብሏል? ብትወዱኝ ትእዛዜን ጠብቀዋል። ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ። ስለዚህ መታዘዝ ሸክም ነው ወይ? አይደለም። መታዘዝ ሸክም ሳይሆን የምንባረክበት፣ በረከትን የምንቀበልበት መንገድ ነው። መጽሐፍ ቅዱስ እንዲህ ይላል፣ መታዘዝ የክርስቲያን ባህሪ በማጎልበት አማኞች እንደ አዲስ የተወለዱ ሕፃናት እንዲያድጉና በክርስቶስ ምስል እንድለወጡ በማድረግ የደህንነት ስሜትን ይፈጥራል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 2 እንዲሁም ደግሞ ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 ላይ እናሳማግኝ እንችላለን። ይህ ከኃጢአተኝነት ወደ እግዚአብሔር ልጅነት መለወጥ በተሳካ ሁኔታ ስለ ክርስቶስ ኃይል ይመሰክራል። መጽሐፍ ቅዱስ በእግዚአብሔር ሕግ የሚሄዱ ሁሉ ምስጉኖች ናቸው ብሎ ይጠራቸዋል። መዝሙር 119 ቁጥር 1 ላይ እነሱ በእግዚአብሔር ሕግ ደስ እንደሚላቸው እና ሕጉን በቀንና በሌሊት እንደሚያስቡ መዝሙር 1 ሁለት ላይ ተናግሯል። የመታዘዝ በረከቶች ብዙ ናቸው። አሪቆ ማስተዋልና ጥበብ የእግዚአብሔርን ትእዛዝ ስንታዘዝ የምናገኝ በረከት ነው። መዝሙር 119 ቁጥር 98ና 99 እንዲሁም ደግሞ ሰላም፣ መዝሙር 119 ቁጥር 65፣ ኢሳይያስ ምዕራፍ 48 ቁጥር 13 18፣ ጽድቅ፣ ዘዳግም ምዕራፍ 6 ቁጥር 25 የንጹሕ ግብረገብ ገብ ንጹሕና ግብረ ገብ ያለው ሕይወት ምሳሌ ምዕራፍ ሰባት ቁጥር 1 እስከ 5 የእውነት ዕውቀት ዮሐንስ ወንጌል ምዕራፍ 7 ቁጥር 17 በሽታን መከላከል ዘጻአት ምዕራፍ 15 ቁጥር 26 ረዥም ዕድሜ ምሳሌ ሦስት አንድ ና ሁለት ምሳሌ 4 10 እና 22 የጸሎት መልስ እንደሚመለስለት ማረጋገጫ ማግኘት አንደኛ ዮሐንስ ምዕራፍ 3 ቁጥር 22 እንዲሁም ደግሞ መዝሙር 66 18 እንድንታዘዘው እየጋበዘን እግዚአብሔር ብዙ በረከቶችን ቃል ይገባልን። ዘላዮን ምዕራፍ 26 ከቁጥር 3 እስከ 10 ዘዳግም ምዕራፍ 28 1 እስከ 12። በአዎንታዊ መልኩ ምላሽ ስንሰጥ የእርሱ የተለየ ሀብት፣ የካህናት መንግሥትና ቅዱስ ሕዝብ እንሆናለን። ከምድር ሕዝቦች ሁሉ በላይ ከፍ ያል ራስ እንጂ ጅራት ያልሆን እንሆናለን ዘዳግም ምዕራፍ 28 ከቁጥር 1 አልፎ 13 ላይ ስለዚህ የእግዚአብሔርን ሕግ በምንታዘዝበት ጊዜ በተለየ ሁኔታ የእግዚአብሔር ልጅነትን ማዕረግ እንቀበላለን ማለት ነው። የእግዚአብሔር ሕግ ልክ እንደ እግዚአብሔር ጻድቅ፣ እንደ እግዚአብሔር ፍጹም፣ እንደ እግዚአብሔር በጎ የሆነነው፣ እንደ እግዚአብሔር ሙሉ የሆነ እኛን ደሞ ወደ እግዚአብሔር አምሳልነት የሚቀይር ነው። በሁሉም በኩል የእግዚአብሔርን ፈቃድ ስንታዘዝ እግዚአብሔር ከእኛ ጋር አብሮ ለመሆኑ ሁል ጊዜ ማረጋገጫችን እናገኛለን ማለት ነው። የተወደዳችሁ እግዚአብሔር አምላክ በቃሉ ውስጥ ይህንን እውነት አስቀምጠልን ይህን እውነት በመታዘዝ በመታዘዝ የሚገኘውን በረከት ተካፋይ እንድንሆን እግዚአብሔር አምላክ ጸጋህን ያብዛል። እግዚአብሔር ባርካችሁ። የተወደድከ አምላካችን ሆይ እናመሰግናሃለን። በጸጋህና በምሕረትህ ስለ ደገፍከን ስላቆምከን፣ አሁንም እንለምናሃለን። ጌታ ሆይ ባርኮትህ በእኛ ላይ ይሁን። ኀጢአታችንን በኢየሱስ ስም ይቅር በለን። ከዚህ በኋላ ሕግህን በኀይል መታዘዝ እንድንችል ጌታ ሆይ ጸጋህ ይብዛለን። በመልካሚያ አስበን ሁሉ እንደ ፈቃድ ይሁን። በጌታችንም በኢየሱስ ክርስቶስ oh Baby, hey, the value. and yeah. yeah. yeah.